እጽዋት ኃይሎች ከፍተኛ ውድመት አደረሱበት የተባለው የደሴ አጠቃላይ ስፔሻላይዝድ ሆስፒታል ቀለል ያሉ የሕክምና አገልግሎቶችን መስጠት ጀምሯል። የሰማኒያ ዓመታት ዕድሜ ያለው ሆስፒታሉ አሁን ላይ ምንም የራሱ የሆኑ የህክምና ቁሳቁሶች እንደሌሉት የገለጹት የሆስፒታሉ ስራ አስኪያጅ ዶክተር ሃይማኖት አየለ ቀለል ያሉ አገልግሎቶችን መስጠት የተጀመረው በሐኪሞች ልምድና ከቅዱስ ጳውሎስ ሆስፒታል ጋር በመተጋገዝ መሆኑን ተናግረዋል። ምንም እንኳን የህወሓት ኃይሎች ንጹሐንንና የሲቪል ተቋማትን ኢላማ አድርገዋል በሚል የሚቀርቡበትን ክሶች ሲያስተባብል ቢቆይም የአማጺው ኃይሎች በአማራ ክልል በቆዩባቸው አካባቢዎች አርባ ሆስፒታሎችን እና አራት መቶ ሀምሳ ሶስት ጤና ጣቢያዎችን ጨምሮ በርካታ የጤና ተቋማትን ማውደማቸውና ዘረፋ መፈጸማቸውን የአማራ ክልል ጤና ቢሮ ምክትል ኃላፊ አብዱል ከሪም መንግስቱ ገልጸዋል። ወደ ስፍራው ተንቀሳቅሶ ዘገባውን ያጠናቀረው ኬኔዲ አባተ ነው፣ እንደሚከተለው ይቀርባል። የህወሓት ኃይሎች በደሴ ከተማ በቆዩባቸው ጊዜያት ከፍተኛ ጉዳት ከደረሰባቸው ማህበራዊ አገልግሎት ሰጪ ተቋማት መካከል የ80 ዓመታት ዕድሜ ያለው አንጋፋው የደሴ አጠቃላይ ስፔሻላይዝድ ሆስፒታል ይጠቀሳል። ከአማራ ከአፋር ና ከትግራይ አጎራባች ክልሎች ከ10 ሚሊዮን በላይ ህዝብ ይገለገልበት የነበረው ሆስፒታሉ አሁን ላይ የአገልግሎት አቅሙ ተገድቧል። ደሴን ተቆጣጥረው የነበሩት የህወሓት ኃይሎች ከተማዋን ለቀው ሲወጡ ንብረቶቹ ተዘርፈውና ወድመው እንዳልነበረ እንዳገኙት የሆስፒታሉ ስራ አስኪያጅ ዶክተር ሀይማኖት አየለ ይገልጻሉ። እንግዲህ ከአርባ ቀን በኋላ ነው ተመልሰን የመጣ ነው። ተመልሰን ስንመጣ ግን ያገኘ ነው፣ ያየ ነው፣ እጅግ ልብ የሚሰብር ነበረ ለህብረተሰቡ። ግቢው አሁን እንደምታየው አይደለም። ሳምንት ሮብ ዕለት ነው የገባ ነው። በጣም ከቆሻሻው ጀምሮ በተለይ ወሳኝ ወሳኝ ቦታዎች ላይ የኦክሲጅን ማምረቻው ማሽኑ ሙሉውን ፕላንቱ ተነቅሎ የተወሰደበት፣ የላብራቶሪ ናሙና መመርመሪያውን ቤተሙከራው ሙሉ ሙሉ ሙሉ ሙሉ የወደሙበት፣ የጽኑ ህክሟን ክፍሎች ሙሉ አቅማችንን ከነ ማሽኖቹ ያጣንበት ነው። የመድኃኒት ስቶሮቻችን እነዚህ በጣም ትልልቅና የተደራጁ ሁሉም ሙሉ ነበሩ። በርካታ ሚሊዮኖችን የሚያወጡ የህክምና መሳሪያ፣ መድኃኒቶች ሁሉንም፣ ሶስቱም ትልልቅ መጋዘኖቻችን ባዶ ሆነው የጠበቁብን፣ ካንሰር መሰልና ሌሎች ምርመራ የሚካሄድባቸው እነሱ ሙሉ ለሙሉ ወድመው ያገኘንበት ነው በወሊድ አገልግሎት ብቻ እንኳን በወር ከ መቶ በላይ እናቶችን ያዋልድ የነበረው ሆስፒታሉ የህዋት ኃይሎች ወደ ከተማዋ መግባታቸውን ተከትሎ ስራ ከማቆሙ በፊትም ለማዋለድ ቀጠሮ ያስያዛቸው እናቶች እንደነበሩ የሚያስታውሱት ዶክተር ሃይማኖት ሆስፒታሉ ወደ ኋላ ተመልሷል ይላሉ ስነጥሩ ሆስፒታል አሁን ላይ ከህንፃው ውጭ የራሴ የሚለው ምንም እንደሌለውም ይናገራሉ ከመዘረፍን ባሻገር በዛን ሰዓት ህክምና ተቋም በማጣት ደግሞ ቤቱ ይቁጠረው። ያንን ወደፊት በዳሰሳ ጥናት ቢታይ ጥሩ ነው ምንለው፣ ስንት እናቶች ስንት ህጻናት እንዳጣ ነው። ወላድ ራሱ በቀጠሮ ሰኞ የቀጠር ናቸው፣ ቅዳሜ የቀጠር ናቸው ሁሉ ባሉበት ነው። ድንገት ደስ የበዛ መልኩ የተያዘችውና ያን ቤቱ ይቁጠረው። ግን ተቋሙ ከሰማኒያ አመት ታሪክ ወደ ኋላ ወደ ኋላ ሰማኒያ አመት የተመለሰ ነው። አሁን ምንም የለንም። ስለዚህ አሁን ቸስቲቲቡ ላይ የሚሆን ኦአር ለማስገባት ሲቪየር የሆነ ኢንቴንሲቭ ኬር ዩኒት ለመጀመር ኦክሲጅን መመረትም ቢያንስ እንደ ድሮ እንኳ አቅራቢያ ያሉ ጋራጆች ጋር እንደዚህ ኦክሲጅን መሙያዎች ጋር እንዳናረግ በጣም በርካታ የግል ተቋሞች ተጎድተውብናል እና በሚገርም ሁኔታ ለኦፕሬሽን ድንገተኛ ቢያጋጥመን ሆን የምንሰራበት አቅም የለንም። በሆስፒታሉ ከፍተኛ ጉዳት ከደረሰባቸው ማዕከላት አንዱ ከሁለት አመታት በፊት በግማሽ ቢሊዮን ብር ወጪ የተገነባው የኦክሲጅን ማምረቻ ማዕከል ሲሆን በማዕከሉ ከነበሩ ሁለት የኦክሲጅን ማምረቻዎች አንዱን የህወሓት ኃይሎች በጥንቃቄ ፈተው እንደወሰዱትና አንዱን ደግሞ አገልግሎት እንዳይሰጥ አድርገው እንዳወደሙት የሆስፒታሉ ስራ አስኪያጅ ተናግረዋል። በሆስፒታሉ ላይ የደረሰውን ጉዳት ለመመልከት ወደ ሆስፒታሉ ባቀናንበት ወቅት ከመከላከያ ሰራዊት ታካሚዎች ውጭ ሌሎች ታካሚዎችን የማየት እድል ባይገጥመንም አሁን ላይ የሆስፒታሉ የሕክምና ክፍሎች ተጸድተው ለሁሉም የህብረተሰብ ክፍሎች ውስን አገልግሎቶችን መስጠት ጀምሯል። ምንም እንኳን በሆስፒታሉ ኦክሲጂንን ጨምሮ ለሕክምና ግብዓት የሚውሉ አቅርቦቶች ባይኖሩም የድንገተኛ የማዋለድና ሌሎች ቀለል ያሉ ህክምና አገልግሎቶችን ሐኪሞች ባላቸው ልምድና ከአዲስ አበባው ቅዱስ ጳውሎስ ሆስፒታል ጋር በመተጋገዝ መጀመራቸውን ስራ አስኪያጇ ዶክተር ሀይማኖት አየለ ተናግረዋል። ወላድን ሙሉን መቀበል ጀምረናል ማለት ትችላለሁኝ። ለምን ሌላ ጤና ጣቢያዎችም ወድመዋል። ጤና ጣቢያ ሄዱ አንላቸው። እኛም ስናዋልድ በልምድ አዋላጅ መልኩ ሐኪም ላይ ሆነው የሚሆኑትን እንየ በሚል ነው እንጂ ተደራጅተን አይደለም። ግን ከእነሱ እኛ እንሻላለን፣ ቤቱ አለ። ቢያንስ ያንን ተጠቅመን ማዋለጃው ላይ ወላዶችን መቀበል ጀምረናል ከቅዱስ ጳውሎስ ሆስፒታል ደግሞ ከአዲስ አበባ ተርሸሪ ሆስፒታል ነው አጋዦች መተውልናል ተከትለው አብረው የገቡት የደም አይነት እንኳን ለይተን ደም የሚያስፈልገውን ሰው ደምን ለመስጠት የሚያስችል አቅም ስለሌለን ከግል ሆስፒታል የሲቢሲ የሚባል ማሽን አሁን ተውሰን አንጥተናል ድንገተኛ ጀምረናል የግብዓት የመድኃኒት እጥረቶች ቶሎ ቶሎ ከተፈቱልን አሁን ከኤችአይቪ ጋር ያሉት ወገኖቻችን የስኳር የደም ግፊት የሚጥል የአእምሮ እነዛን ለመጀመር እየሰራና ያለ ነው አሁን አሁን ያለው ከልምድና ከእውቀት ጋር ተያይዞ በቀላሉ የሚፈቱ የጤና ፕሮግራሞች በትንንሽ የሚጀመሩትን ግን አሁን ቅዱስ ጳውሎስ ጋር እየተጋገዝን ሞባይል ክሊኒክም ይዞልን መጥቷል። እነሱ ጋር እየተጋገዝን የጀመርናቸው ፕሮግራሞች እነዚህ ናቸው። የህወሀት ኃይሎች ንጹሐን ሰዎችንና የሲቪል ተቋማትን ኢላማ አድርገዋል በሚል የሚቀርቡ ክሶችን ህወሀት በተደጋጋሚ አስተባብሏል። ይሁን እንጂ የህወሀት ኃይሎች በአማራ ክልል በቆዩባቸው አካባቢዎች አርባ ሆስፒታሎችንና አራት መቶ ሀምሳ ሶስት ጤና ጣቢያዎችን ጨምሮ በርካታ የጤና ተቋማትን ማውደማቸውንና ዘረፋ መፈጸማቸውን የአማራ ክልል ጤና ቢሮ ምክትል ኃላፊ አብዱልከሪም መንግስቱ ገልጸዋል። አጠቃላይ ይሄ ወራሪ ኃይል የጤና ተቋማቶችን አርባ ሆስፒታሎችን ሶስት ጤና ጣቢያዎች 1850 ጤና ኬላዎች አንድ ኦክሲጅን ፕላንቱን ያዋደመበት፣ በተመሳሳይም አንድ ጤና ሳይንስ ኮሌጅ፣ አንድ የሕብረተሰብ ጤና ኢንስቲትዩት እንዲሁም አራት ደን ባንኮችን እንደ ክልል ያዋደመበት አግባብ ነው ያለው። ይህ የወራሪ ኃይል የመጀመሪያው የሚችለውን ያክል የጫኑበት አግባብና ሁለተኛው ደግሞ ከዝርፊያ ባሻገር የቀሩ መድኃኒቶችንም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 የቀሩ የሕክምና መሳሪያዎችን ፈርኒቸሮችንም ሆነ ሌሎች ቁሳቁሶችን በማበላሸት መልሰው ለማህበረሰቡ ጥቅም ላይ እንዳይውሉ ያደረገበት አግባብ ነው ያለው። ከዚህ በተጨማሪ 466 የግል የጤና ተቋማትን መጎዳታቸውን የገለጹት አቶ አብዱልከሪም የጤና ተቋማትን መልሶ ለማደራጀት በሚደረገው ጥረት የተለያዩ አካላት ድጋፍ እንዲያደርጉም ጥሪ አቅርበዋል። በክልል አቅም ብቻችንን ሆስፒታሎቻችንንም ሆነ ሌሎች የጤና ተቋማትን ማደራጀት የምንችልበት ሁኔታዎች አይደለም። ቀደም የተፈጠረለን ስለ ለዚህ ደግሞ አጋር አካሎቻችንም ግብረሰናይ ድርጅቶቻችንም በውጭም በውስጥም ያሉ ባለሀብቶችም ዲያስፖራዎችም በተመሳሳይ ርብርብ አድርጎ ድጋፍ አድርጎ ይህንን ሰብአዊ ተቋም በአጭር ጊዜ የምናደራጅበትን መንገድ መፍጠር ይኖርብናል፣ የሚል መልእክትም ጭምር ማስተላለፍ ፈልጋ ነው። በአማራ ክልል በጤና ተቋማት ላይ የደረሱ ጉዳቶች በዝርዝር እየተጠኑ እንደሆነም ነው የክልሉ ጤና ቢሮ ምክትል ኃላፊ አቶ አብዱልከሪም የገለጹት። ለአሜሪካ ድምጽ Kennedy Sie Addis Ababa.